ሰላም ጤና ይስጥልን። እንደምንሰንብታችኋል የተከበራችሁ የዋዜማ የፖድካስት ስርጭት አድማጮች፣ ዛሬም በነገራችን ላይ ብለን ቁም ነገር ልናካፍላችሁ እዚህ እንገኛለን። ፕሮግራማችንን በማድመጥ አብራችሁን እንድትቆዩ እጋብዛችኋለሁ። ዋዜማን በማድመጥ የምታጠፉት ጊዜ የሚያስቆጭ እንደማይሆን ተስፋ አደርጋለሁ። የፕሮግራሙ አዘጋጅ አርጋዋሽ ነኝ። መሰረቱ መንግስት እንደምናውቀው ነው። የኢትዮጵያ መንግስት ልማት አይደለም። እውነት ለመናገር ልማት ጠመንጃ ስላለው ነው። እዚያ የኢትዮጵያ ባለሀብቶች እኮ የኢትዮጵያ ጀነራሎች አይደሉ። እንደ ያአዲግ መቼም ለሰው ስም ማውጣት ሚክሳ ነው የለም እንጂ ሬንት ሲከር ማለት እንዲህ አይነቱ ነው። እውቀት ሳይሆን መረዳት ሳይሆን ሜሪት ሳይሆን ካድሬነት የስራ እድል በር ሆነ። ይሄ ሁሉ ታሪክ የተፈጠረው ክቡር ጠቅላይ ሚኒስትር መለስ ዜናዊ ኢትዮጵያን በሚመሩበት ጊዜ ነበር። ኢትዮጵያ ልማታዊ መንግስትን ራሱ ለመፍጠር እድሉ እሚሳርግ አለች ባይ ነኝ። ቀደም ሲል የሰማችሁት ክርክር ከጥቂት ቆይታ በኋላ የምትሰሙት የዕለቱ ቅንብራችን ላይ የምታገኙትና ከዛ ቀን ጭቤ ያሰማኋችሁ ነበር። ቀደም ባሉት ሁለት ዝግጅቶቻችን የሟቹን የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊን የስልጣን ዘመን በተመለከተ የተለያዩ ርዕሰ ጉዳዮችን አንስተን ሰፊ ውይይትና ክርክር ስናደርግ ነበር። ከናንተም የተለያዩ አስተያየቶች ተቀብለናል። ለሰጣችሁን አስተያየት ያለን አክብሮት ትልቅ ነው። እጅግ በጣም እናመሰግናለን። ቀደም ሲል ያነሳናቸው በተለይም የጠቅላይ ሚኒስትሩን የአስተዳደር ዘይቤ እና አገሪቱ ውስጥ ትተው ያለፉትን አሻራ ለመቃኘት ሞክረናል። እንደዚሁም ደግሞ በዓለም አቀፍ ግንኙነትና በውጭ ጉዳይ ፖሊሲ ዙሪያ የነበራቸውን ተቀባይነትን በተመለከተ እንደዚሁ በዝርዝር ለማየት ሞክረናል። ለዛሬ ደግሞ ጠቅላይ ሚኒስትር መለስ ዜናዊ ስማቸው ጎልቶ ከሚነሳባቸው ጉዳዮች አንዱ የኢትዮጵያን ኢኮኖሚ ወደ ላቀ ደረጃ አሸጋግረውታል የሚል ነው ይህ ምን ያህል እውነት ነው? ዘርዘር አድርገን የምናይበት የዕለቱ መሰናዶ ተሰናድቷል። በዕለቱ መሰናዶ ላይ ሀሳብ ሊያጋሩኝ አብረውኝ እዚህ የሚገኙት ባልደረባ የደረሰ ጌታቸውና ኢኮኖሚስቱ ስለሺጠና ናቸው። ፕሮግራሙን በማድመጥ አብራችሁን እንድትቆዩ ጋብዛለሁ። እንግዲህ በቀደመው ውይይታችን ላይ ያነሳናቸው በርካታ ጉዳዮች አሉ። በተለይ በመለስ የስልጣን ዘመን በኢትዮጵያ ፖለቲካ ውስጥ የታዩ ጉልህ ክስተቶችን አንስተን መለስ ምን አይነት ሰው ነበረ፣ ከዛም ይከተላቸው የነበሩ የፖለቲካ ዘያዎችንም እንደዚሁ ተመልክተናል። አሁን ኢኮኖሚያዊ ጉዳዮችን የምንመለከትበት ነው የሚሆነው። ስለዚህ ቅድሚያ ዕድሉ ለአንተ ልስጥ። መለስ በጣም በኢኮኖሚ ጉዳይ ከፊት አውራ ሆኖ ለመታየት ብዙ ጥረቶችን አድርጓል። ፓርቲውንና ሀገሪቱንም በኢኮኖሚ ጉዳዮች ላይ ጽሁፎችን በመጻፍ የተለያዩ የፖለቲካ ውሳኔዎችን በመወሰን ሲመራ የነበረ ሰው ነው እና የመለስን የስልጣን ዘመን እንዴት ነው የምታየው? በኢኮኖሚ አንጻር ምን ተሳካለት? ምን ውጤት አገኘ? ምንስ አልተሳካለትም? ከጊዜ አንጻር በሁለት ከፍሎ ማየቱ ይቀላል። አለፈውን ሀያ አመት ወይም ከዛ ትንሽ ከፍ ለሚል ጊዜ ዛሬ በስልጣን ላይ ያለው መንግስት ይመራ የነበረው ሰው አተሴም ታይም ያው በስልጣን ላይ ያለውን ፓርቲ ከልማት ጋር በተያያዘ የነበራቸውን ጊዜ በሁለት ብንከፍለው ጥሩ ነው። የተወሰነው ጊዜ ያን ያህል የልማት እንቅስቃሴም ብዙ ያልታየበት በእነሱም በኩል ቢሆን ደግሞ ይህንን ሰርተናል ብለው የተናገሩበት ሁኔታ ትኩረት ሰጥተው እኛ ልማት እያመጣን ነው ልማት ሰርተናል ብለው የተናገሩበት ወቅትም ያልነበረበት ዘመን ነበር። ከምርጫ ዘጠና ሰባት በኋላ ምናልባትም በምርጫውም ሰሞን ከዛ አንድ አመት ወደኋላ ካለው ጊዜ አንስቶ አሁን እስካለንበት ጊዜ ድረስ ያለውን ጊዜ ደግሞ በእነሱ በኩል ከፍተኛ የልማት ስራ ሲሰሩ እንደቆዩ እና ኢትዮጵያን በልማት ዘርፍ ቀዳሚ አፍሪካ ብሎም ደግሞ የልማቱን አካሄድ ፍጥነት በዓለምም ደረጃ ቀዳሚ ነው እስከ ማለት የደረሱበት፣ ያንንም ደግሞ ሌሎች ከኢትዮጵያ ውጭ ያሉ አካላት ያስተጋቡበት ሁኔታ ነው የነበረው እና ስለ ልማት ስናወራ እኔ ደስ የሚለኝ እነሱ በልማት መስክ ብዙ ሰራን የሚለውን ዘመን ወስደን ብንወያይ ጥሩ ነው እላለሁ። ያስኬዳል፣ ይሄ አርጋው ያስኬዳል። በተለይ ያለፉትን ዘጠኝ አስር ዓመታት መውሰድ እንችላለን። በተለይ ኢህአዴግ በፊት በመጀመሪያዎቹ ዓመታት ሌሎችም የፖለቲካ አለመረጋጋቶች የነበሩበት ጊዜ ስለነበረ ከዛ ጊዜ ከዛ ወዲህ ያለውን ጊዜ መውሰድ ተገቢ ነው አስፈላጊም ነው ብዬ አምናለሁ። ስለዚህ ከሱ በኋላ ያለውን አንስተን መወያየት እንችላለን። እኔ ልማትን በሁለት መንገድ አየዋለሁ። አንዱ አጠቃላይ በአንድ ሀገር ውስጥ ያለን ምርት ለማሳደግ የሚደረግ ጥረት አለ። ያ ጥረት ጀስት ከትናንት ዛሬ የተሻለ ውጤት እንዲገኝ እንጂ በዘላቂነት የሀገር ኢኮኖሚ እያደገ የሚሄድበትን ሁኔታ ከማመጃጀት ጋር ያልተያያዘ የእድገት አካሄድ አለ which means የኢኮኖሚ መዋቅርን የማይቀይር የማይለውጥ አይነት እድገት which means at some point ሊቆም የሚችል አይነት እድገት የሚያደርጉበት ሁኔታ አለ። ሀገሮች በተለይ እንደ ኢትዮጵያ ያሉ በልማት ወደኋላ የቀሩ ሀገሮች መጠነኛ ትኩረት ለኢኮኖሚያቸው መስጠት ከቻሉ ካሉበት በጣም ዝቅተኛ የልማት ደረጃ የተነሳ ያቺ መጠነኛ እንኳን እንቅስቃሴ ለውጥ ስታመጣ ልታ የምትችልበት እድል አለ። ሁለተኛው አይነት የልማት አካሄድ ደግሞ የሀገርህን አቅም እምቅ አቅም ከግምት ባማከለ መልኩ ግምት በወሰደ መልኩ ዘላቂ ድገትን ያየ የኢኮኖሚው ከትናንት የዛሬን መሻል ሳይሆን የዛሬ አመት የዛሬ አርባ አመት የዛሬ ሀምሳ አመት አንድ ሀገር ኢኮኖሚ የት ጋር እንደሚሆን ያሰበ ለዛ ያቀደ አካሄዳል። ይሄ እንግዲህ የስትራክቸርን የኢኮኖሚን መዋቅር ለውጥ ጭምር ከማምጣት ጋር ተያይዞ የሚታይ ነው። ያም ብቻ አይደለም። ይሄ በኢኮኖሚ ዘርፍ ያለው ጉዳይ ነው። የኢኮኖሚ ዘርፍ ዘላቂ እድገትን እንዲያመጣ ከተፈለገ ግን በሌሎች አቅጣጫዎችም የሚሰሩ ብዙ ስራዎች አሉ። በፖለቲካው የምትሰራው ነገር ይኖራል። ከህግ አንጻር የምታስተካክላቸው ነገሮች ይኖራሉ። እንዲሁም ደግሞ በዋነኛነት መሰረተ ልማትን በተመለከተ ልታሟሏቸው የሚገቡ ጉዳዮች አሉ። አደይንዶ ይህን ሁሉ ስታደርግ ግን የልማት ዋነኛ ተዋና የሆነው የግሉ ሴክተር ሊሰራ የሚችልበትን ጥሩ እነብሊንግ ኢንቫይሮመንት የመፍጠር ሁኔታ ነው። ከዚህ አንጻር እንግዲህ የኢህአዴግን መንግስት የቱጋ ታስቀምጠዋለህ ብለህ ካልከኝ በመጀመሪያው ኢትዮጵያ ከነበረችበት ዝቅተኛ የእድገት ደረጃ የተወሰነ ነገር ቢሰራ ለውጥ ሊመጣ ይችላል እና የምናሳየው ለህዝቡም ለዓለምም ልናሳየው የምንችለው እንደ እጅ መንሻ አይነት የሚሆን ለውጥ በማምጣት ረገድ ስራ ኢህአዴግ ሰርቷል ብለህ ካልከኝ ሰርቷል ብዬ ነው። ከዛ ባለፈ ግን ዘላቂ ልማትን ለማምጣት አስፈላጊ የሆኑ ነገሮችን አመቻችቷል ወይ? ከማመቻቸትም አልፎ እነሱ እንደሚሉት ዘላቂ ልማትን ኢትዮጵያ ጀምራለች ብለህ የምትጠይቀኝ ከሆነ ግን ጥቂት ስራዎች ተሰርተዋል፣ ብዙ ያልተሰሩ ስራዎች አሉ። በተለይ አንዳንዶቹ ከፖለቲካ ጋር ስለሚያያዙ ኢህአዴግ ቬሪ ኔቸሩ እነዛን ነገሮች ለመፍጠር አይፈቅድለትም። ምክንያቱም ኢህአዴግ በምንም ኤክስፔንስ ልጓሙን ላላ ማድረግ የሚፈልግ ለሰዎች ነጻነት በመስጠት ያገኙትን ደግሞ ሰዎች የነጻነታቸውን ተጠቅመው ደግሞ የመፍጠር ሀብት የማፍራት የስራ ዕድልን ለሌሎች የመፍጠርን ሁኔታ የሚቀበል አይደለም። ስለዚህ በሁለተኛው መስክ በሁለተኛው አይነት ጉዳይ ዘላቂ ልማትን ለማምጣት ከሚሰሩ ስራዎች ውስጥ የትኛውን ነው ኢህአዴግ የሰራው የትኛውን አልሰራም ብለህ የምትጠይቅ ከሆነ እንደ እኔ አስተያየት ብዙዎቹን አልሰራም። የተወሰኑ ግን የሰሩ ስራዎች አሉ። በእነዚህ የሁለት አስርተ ዓመታት ሂደቶች ውስጥ ከዛ ቀደም በተለይም በደርግ ዘመነ ስልጣን ከነበረው የኢኮኖሚ መዋቅር በ የኢኮኖሚ መዋቅሩ ተቀይሯል በአንተ ግምገማ እንግዲህ አርጋው አመሰግናለሁኝ እስከ ምርጫ ዘጠና ሰባት ድረስ ኢህአዴግ እንደ ልማት ፖሊሲ እና ስትራቴጂ አድርጎ እያወራ የነበረው እና ሰራሁት የሚለው ነገር ግብርናን ማዕከል ያደረገ ይሄ ግብርና ምር የኢንዱስትሪ እና የቴክኖሎጂ ሽግግር ማምጣት በእንግሊዝኛው አግሪካልቸር ዲቨሎፕመንት ሌድ ኢንዱስትሪላይዜሽን የሚሉት ፕሮግራም ነበረ ታስታውሱ እንደሆነ ከፈረንጅ 1993 ጊዜ ጀምሮ በአሜሪካ የልማት ተራዶ ድርጅት አጋዥነት የተጀመረ የሳሳካዋ ግሎባል የሚባል ኢኒሽቲቭ ነበረ። ኋላ ወደ ገጠር ግብርና ኤክስቴንሽን ፓዴቴስ ይሉታል የተለወጠ እና ከዛ ፖሊሲ ውስጥ የወጣ የልማት ስትራቴጂ ነበረ። ዋናው ዓላማው ይሄ የልማት እንቅስቃሴ ወይም ስትራቴጂ ትንሽ መሬት ያላቸው ገበሬዎችን ስሞል ሆልደርስን ማዳበሪያ፣ ምርጥ ዘር፣ የአገልግሎት ቴክኖሎጂዎች እንዲሁም የልማት ሰራተኞችን እርዳታ እና ገዛ በመስጠት በተለይ በአፈር በውሃ ጥበቃ ላይ የተሻለ እውቀት እንዲያገኙ አድርጎ በእያንዳንዱ የእርሻ መሬት ላይ የሚገኘውን የምርት መጠን መጨመር በእንግሊዘኛው የምርት መጨመር ወይም ምርታማነት ማሳደግ ይልድ ፕሮዳክቲቪቲ መጨመር የሚባል ስራ ነው። ይህንን ኢህአዴግ ያደርግ የነበረው በሁለት ምክንያት ነው። አንደኛ የሀገሪቱ አብዛኛው ህዝብ በግብር በግብርና ስላለ፣ ሁለተኛ ልማት ፍትሃዊ መሆን አለበት። የኢህአዴግም የፖለቲካ የጀርባ አጥንት በገጠር ያለው ህዝብ ነው እንጂ ከተሜው አይደለም። ስለዚህ የልማት እንቅስቃሴያችን እነዚህን ሰማኒያ ፐርሰንት የሚሆኑ የኢትዮጵያ ህብረተሰቦች መርዳት፣ ማገዝ፣ የኢኮኖሚ እድገት እንዲያሳዩ ማድረግ ነው የሚል ነበር። ርካሽ ጉልበት እና መሬት ነው ያለን ገበሬ ነው ያለን ይህን ለውጣለን የሚል ነበረ ተሳክቷል ወይ እስከ ምርጫ ዘጠና ሰባት ብትለኝ አልተሳካም ያልተሳካበት ምክንያት ምንድን ነው በምፐር ሃርቨስት ወይም ትልቅ የምርት ዓመት ባሳዩ እንደው በጣም ብዙ ገበሬ ጎተራው ሞልቶ አደረ ማዳበሪያ ካገኘ በኋላ ዝናብ ዘንቦ ባቄላ አተር አምርቶ በተባለበት አመት እንኳን ሳይቀር አስታውሳለሁ ለምሳሌ አስራ ዘጠኝ ዘጠና ሁለት ዘጠና ስድስት በፈረንጅ እንዲህ አይነት አመት ነበር። በእንደዛ አይነቱ አመት እንኳን በአራት ነጥብ ሁለት ሚሊዮን ገደማ የሚቆጠሩ ኢትዮጵያውያን በአማካኝ ነው ፎር ፖይንት ቱ ሚሊዮን አራት ነጥብ ሁለት ሚሊዮን የሚቆጠሩ ኢትዮጵያውያን ከመንግስት ቋሚ የምግብ እርዳታ ተቀባዮች ነበሩ። አራት ነጥብ ሁለት ሚሊዮን ማለት የአዲስ አበባ ሕዝብ ቁጥር እንደማለት እና ከዛ በኋላ እነዚህን ሰዎች በምግብ ለስራ ፕሮግራም ውስጥ በማሳተፍ ለትልማት ስራ እንዲሰሩ እየተደረገ አንዳንድ አካባቢ ጥሬ እህል ይሰፈርላቸዋል፣ ሌላ ቦታ ገንዘብ ይሰጣቸዋል። ካሽ ፎር ወርክ ይባላል። በጥቂት ወረዳዎች ውስጥ የተጀመረው ይሄ ስራ ዝናብ አጠር በሆኑ እና በጣም ወደኋላ በቀሩ በተባሉ በአማራ እና በትግራይ ክልሎች ውስጥ የተጀመረው ስራ የሚገርም በአሁኑ ሰዓት በኦሮሚያ ውስጥ ቀጥሎ በደቡብ ክልል ውስጥ አብዛኛዎቹ ወረዳዎች በዚህ የእርዳታ ማና የልማት እንቅስቃሴ አሁን ማን ነው የሚሉት የስም አለው በእንግሊዝኛም እንደሚሉት ጠፍቶብኛል። እዛ ውስጥ ተካቶ ያለ ህዝብ ነው ያለው እና አብዛኛው የገጠር ገበሬ እስካሁን ድረስ በውሃ በዝናብ ላይ የተመሰረተ እርሻ ነው ያለው። የመሬት ይዞታው በጣም ጥቃቅን ነው። እሱም በጋብቻ እና በውርስ እየተበጫጨቀ እየተነጣጠቀ ላይ ይመጣል። አብዛኛው ህዝብ የማዳበሪያ እዳለበት ተሳክቶለት ብዙ ምርት ያመረተ ቀን ራሱ የእህል ዋጋውን በርካሽ ዋጋ እየሸጠ ኢቭን የተበደረውን ዋጋ የማይመልስበት ሁናቴ ነበረ። ስለዚህ እስከ ዘጠና ሰባት የነበረው ጉዞ የአማረ ቀን ጥሩ ምርት ተገኘ፣ የከፋ ቀን ረሃብና ድርቅ መጣ እየተባለ ምንም የሚረባ ኢህአዲግ እንዲህ ነው የሚለውና የሚያሳየው የልማት ውጤት ያላሳየበት ጉዞ ነው። እንግዲህ ከአስራ ዘጠኝ ሰማኒያ ሶስት ከአስራ ዘጠኝ ዘጠና ሰባት ከሄድ የአስራ አራት አመት ጉዞ ማለት ነው። ልማት የሚባለው ቋንቋ ወይም አሁን የሚወራለት ተገኝ የተባለው ልማት ሰዎች ፊት የሚታይ ያልነበረበት ጊዜ ይሄ ነው ተብሎ ምስክር የሚሰጥለት ማንኛውም አይነት የልማት እንቅስቃሴ ባልነበረበት ጊዜ ስለዚህ ከሀያ አንድ ዓመታት የመለስ ጊዜ አራት ዓመቱ ስለ ልማት ያልተወራበት ጊዜ ነበረ ማለት ነው። ምኑ ቀረብት ላይ ሰባት ዓመት ውስጥ ነው። አሁን ልማታዊ መንግስት ሆነናል፣ ልማት አምጥተናል፣ መሰረተ ልማት እየዘረጋን ነው፣ አበባርሻ የፈቀድን ነው፣ ኤክስፖርት ጨምረናል፣ ቡና፣ ጫት፣ እጣን እየነገድ ነው የሚለው ቋንቋ በሙሉ ከአንድ ዓመት የስልጣን ጊዜ ውስጥ የሰባት ዓመት ወሬ ነው፣ የሰባት ዓመት ታሪክ አሁን ያ ልማት የተፈለገውን የሚጠበቀውን ያህል ልማት ነው ወይም አንተ በጠየቀኝ መልኩ መሰረታዊ የሆነ የኢትዮጵያን የኢኮኖሚ ለውጥ አምጥቷል ስትራክቸራል ትራንስፎርሜሽን አምጥታለ ብትለኝ መልሴ አጭር ነው፣ አላመጣም። ጥሩ ስለ ሺ ቀደም ሲል ካነሳቸው ነጥቦች አንዱ ዴሞክራሲያዊ ባልሆነ ስርዓት ውስጥ ዘላቂ ልማትን ማረጋገጥ አይቻልም። ኢትዮጵያ ደግሞ ለዚህ የሚሆን በቂ ዴሞክራሲያዊ ስፔስ የላትም እያልከን ነው እና እ ስለሱ ትንሽ ፈታ አድርገ ነገረ። አዎ እንግዲህ ምንድን ነው ዘላቂ ልማት የሚባለው ነገር እንዳልኩት ሁለት መሰረታዊ ነገሮችን ማሟላት መቻል አለም። በአንድ በኩል መንግስት በግሉ ሴክተር ሊሰራው የማይችለውን ነገር የማቅረብ ኃላፊነቱን ሊወጣ ይገባል። በሌላ በኩል ደግሞ የግሉ ሴክተር የሚሰራበትን ልማት ውስጥ የሚሳተፍበትን ሰፊ እድል የመፍጠር ኃላፊነት አለ። መንግስት የራሱን ድርሻ እየተወጣ በሌላ በኩል ደግሞ የልማቱ ዋነኛ አክተር የግሉ ሴክተር የሚሰራበትን ምቹ ኢንቫይሮመንት መፍጠር የመንግስት ኃላፊነት። መንግስት ለልማት የሚበጁ ጠቃሚ ስራዎች ለንባት የሚጠቅሙ እንደውም በስማቸው ምንድን ነው የሚባሉት መሰረተ ልማት እንደ ስማቸው መሰረተ ልማት የሚባሉትን ነገሮች ፈጥሯል ወይ ብለን እንነጋገር። ከዚህ አንጻር ቱቢ ፌር ኢህአዴግ የሰራቸው አንዳንድ ነገሮች አሉ። ምንድን ነው መሰረተ ልማት ብለን ስንል እንደው ፈታ ብናደርገው አንዱ መንገድ ነው፣ ሌላው ጤና ነው። ትምህርት፣ የኃይል አቅርቦትን፣ ኮሚኒኬሽንን በዋነኛነት የሚመለከት ጉዳይ ሲሆን በዚህ መስክ ኢህአዴግ ተንቀሳቅሷል ወይ ብለን ከጠየቅ በተወሰነ መልኩ አዎ ተንቀሳቅሷል። ያሳያቸው ውጤቶች አሉ። በተለይ እኔ የማምንበት መንገድ፣ ቴሌኮሚኒኬሽን፣ ከነችግሩ በጤና ዘርፍ ጥሩ ውጤቶች እየተገኙ እንዳሉ መረጃዎች ይጠቁማል። በትምህርት ዝ መስክ ኢህአዴግ የተከተለው መንገድ ኮምፕሊት ዲዛስተር ገና ዋጋ ኢትዮጵያን የሚያስከፍላት ነው። ከመሰረተ ልማት አንጻር እንግዲህ አንዱን ኤሌመንት ዲዛስተረስ በሆነ መልኩ አጉድሏል ማለት ነው ኢህአዴግ ራሱ ሊሰራው የሚገባው የመንግስት ኃላፊነት የሆነ ነገር ባላደጉ ሀገሮች ውስጥ ዩዚያሊ መንግስት ፕሮቫይድ የሚያደርገውን ነገር ዘላቂነት ባለው ሁኔታ ያበላሸበት ሁኔታ ነው። የሀይል አቅርቦትን በተመለከተ የተሰሩት ስራዎች አጥጋቢም ባይሆኑ ጥሩ የሚባሉ ናቸው ብዬ አምናለሁ። ስቲል የሀይል አቅርቦት እጥረት አለ ኢትዮጵያ ውስጥ። ግን መንግስት የሀይል አቅርቦትን ለመጨመር እየሰራ የነበረው ስራ ነበረ ብለህ ካልከኝ፣ አለ ጥሩ ነው ብዬ ነው። ማለት እንግዲህ ይሄ መንግስት እንደ መንግስት ኃላፊነቱን ሊወጣ ከሚገባቸው ስራዎች መካከል የተወሰኑትን ባለፉት አስር አመታት ፕሮቫይድ ለማድረግ የሞከረበት ሁኔታ ነው ያለው። በዚህ ክሬዲት ሊወስድ ይገባል ብዬ አምናለሁ። ከዚህ በተጨማሪ ግን እንዳልኩህ መንግስት እነዚህን ነገሮች የግሉ ሴክተር ስለማይሰራቸው ነው ማቅረብ ያለበት። እንጂ የግሉ ሴክተር ቢሰራ ኖሮ ማቅረብም አልነበረበት። መንግስት ገለልተኛ ዳኛ ነው አልቢት ነው መሆን ያለበት። ሲጀመር ገና የልማት ፋሲሊቴተር ነው እንጂ ልማት ሰጪ አይቀርም። ባላደገው ሀገሮች ውስጥ ግን የግሉ ሴክተር ይህንን ነገር ሊያቀርብ ስለማይችል መንግስታት ይህንን ኃላፊነት በአደራ መልክ ከህዝብ የሚረከቡበት ሁኔታ ነው። ግን ይህንን ነገር እየሰሩ ሌላ ትልቅ የቤት ስራ አላቸው፣ ልማት ማምጣት የሚፈልጉ መንግስቶች የልማቱ ባለቤት የሆነውን የግሉን ሴክተር እንዲሰራ እንዲንቀሳቀስ ምቹ ሁኔታ ፈጥረዋል ወይ? ከመፍጠራቸውም ደግሞ የተነሳ ምልክቶች አይተናል ወይ? ከዚህ በፊት በነበረን ውይይት ጠቅሼሻለሁ። ዛሬም ኢትዮጵያ ውስጥ የሚመረት ሳሙና ከቻይና ከሚመጣ ሳሙና መወዳደር አልቻለም። ያን ሁሉ ማይልስ ተጉዞ የሚመጣ ሳሙና ኢትዮጵያ ውስጥ በርካሽ እየተሸጠ ነው ያለው። የኢትዮጵያ ሳሙና አምራቾች ዛሬም ለኢትዮጵያ የሚመጥን ሳሙና ማምረት እየቻሉ አይደለም በዋጋም በብዛትም በጥራት ኢትዮጵያ ለብዙ ዘመናት የጨርቃጨርቅ ኢንዱስትሪ ነበራ ዛሬም ኢትዮጵያ ውስጥ የሚመረቱ ሸሚዞች አንሶላዎች የዓለም አቀፍ ገበያ ውስጥ ገብተው ሊወዳደሩ ቀርቶ የሀገሬውንም የገበሬውንም ኒድ እንኳን ማሟላት የሚችሉ አይደለም በጥራትም በብዛትም ከዋጋም ማለት የግሉ ሴክተር እንግዲህ ሊሰራው የሚገባው ነገር ይሄን ይህንን የመሳሰሉ ነገሮች ነበሩ። ጀስት ማኑፋክቸሪንግ ሴክተሩን ነው ያነሳው። በሌሎች ሴክተሮችም መነጋገር ይቻላል። ሰርቪስ ሴክተሩንም ልንወስድ እንችላለን። ይህ ነው የሚባል የአገልግሎት ለውጥ አለ ወይ? መሰረታዊ ከሚባሉት ቅድም ከጠቀስኩት፣ ከመንገድ ከኃይል አቅርቦት ከቴሌፎን ባለፈ የግሉ ሴክተር ፕሮቫይድ ሊያደርገው የሚችለውም የሰርቪስ አቅርቦት አለ ስራን የሚያሳልጥ ልማትን ከፍተኛ ፍጥነት እንዲሄድ የሚረዳ የግሉ ሴክተር በዛስ ሁኔታ እንዲሰራ ተፈቅዶለታል? ኢትዮጵያ ውስጥ ላለፉት ምናልባት አስራ አምስት ዓመታት በርካታ የግል ባንኮች፣ በርካታ ኢንሹራንሶች፣ ኢንሹራንስ ካምፓኒዎች የተፈጠሩበት ሁኔታ ነው ያለው። ግን ከዚህ ቀደም የደርግ ስርዓት ከሚሰራው የብድር አሰጣጥ ወይንም ደግሞ በደርግ ስርዓት ከነበረው ባለሀብት አይነት የተለየ ሰው እያየን ነው። ድሮም ሆቴል ነው ሰዎች የሚያመርቱት የሆቴል ሰርቪስ ነው የሚሸጡት፣ ዛሬም የሆቴል ሰርቪስ ነው የሚሸጡት። ሕንፃው ከመቀየሩ ውጭ ምንም አዲስ ነገር የለም። በነዚሁ በአማሩ ሆቴሎች ሄደህ የምታገኘው ሰርቪስ ዛሬም ቢሆን የኢትዮጵያ ስታንዳርድ ሰርቪስ ነው። ስታየው ኤክስተርናሊ ወርልድ ክላስ ይመስላል። በሌሎችም እንዲሁ የስራ መስኮች ስታይ ፕራይቬት ሴክተሩ እያደገ ነው ያለው ብሎ ለመናገር አስቸጋሪ። የሚያድግ መወዳደር አለበት። የምታወዳደረው ደግሞ በሀገር ስታንዳርድ አደለም፣ በሌሎች ስታንዳርድ። እንደግ፣ አገርን እንቀይር ብለን ስንል አስፓየር የምናደርገው ሌሎችን እያየን ነው አደለ? ከሌሎች አንጻር የቱ ጋ ነን? የተወሰኑ ተጨማሪ ፎቆች ተሰርተዋል፣ ዊች ስ ጉድ ያ ግን ዘላቂነት አለ ወይ? ያ የሚያመላክተን ነገር አለ ወይ? ሩቅ የምናየውን ነገር በዘላቂነት የሰውን ልጆች ፍላጎት የምታሟላ ሀገር እንድትሆን እያደረግናት ነው አይደለም? እና ምን ልል ነው የፈለግኩት ዘላቂ ልማትን ከማምጣት አንፃር የግል ሴክተር ያለው ድርሻ ትልቅ ነው። የግል ሴክተር ደግሞ ድርሻውን እንዲወጣ መንግስት ሁኔታዎችን የማመቻቸት ኃላፊነት አለበት። ያንን ከማመቻቸት አንጻር ኢህአዴግ ምን ያህሉን ሰርቷል ብለህ ብትጠይቀኝ ፌር ሆኜ ከመቶ ሀያ አልሰጠው። የሚያሳዝነው ነገር ግን ይህንን ነገር ማመቻቸት በጣም ልማታዊ ነኝ ለሚል መንግስት በጣም ቀላሉ ነበር ሊሆን የሚገባው። ቻይናውያን በፖለቲካ መስክ ይተቻሉ። ዲሞክራሲያዊ መንግስት የለም፣ ሁል ጊዜ ያለው አንድ ፓርቲ ነው ይባላል። አገሮችን በዛ መልኩ በመፈረጅ እኔ አላም ዲሞክራሲያዊ ዲሞክራሲያዊ አልሆነ ዲሞክራሲያዊ ያልሆኑ ሀገሮች ራሳቸው ዳይቨርስ ናቸው። ኢትዮጵያን ዲሞክራሲያዊ አይደለችን ብለን ስንል እና ቻይናን ዲሞክራሲያዊ አይደለችን ብለን ስንል መጠንቀቅ መቻል አለ። ቻይና ኢኮኖሚ ሊብራሊዝም በጣም የሰፈነባት ሀገር ነች። ሰዎች ያፈሩትን ሀብት እንደማይቀምል ስራ መስራት በፈለጉ ጊዜ ደግሞ መስራት የሚችሉበት ሁኔታ በሰፊው የተመቻቸበት ሁኔታ ነው ያለው። ዳስ ዋይ ቻይናውያን ወይንም የቻይና ምርቶች በመላው ዓለም ተወዳዳሪ የሆኑት። አንድ ሀገር በዘላቂነት አገሩን ማልማት ሲፈልግ ሳይወድ በግድ የሚለቃቸው ነገሮች ያ ነጻነት ራሱ የተሟላ ነጻነት እንኳን ላይሆን ይችላል፣ እንደ ቻይና ካየ። ኢትዮጵያ ውስጥ ግን ያ ያልተሟላ ለልማት የሚጠቅም ነጻነት አለ ብለህ ካልከኝ የለም ነው የምልህ። ኢትዮጵያ ውስጥ እኮ ባለሀብት ለመሆን ክራይቴሪያ ነው የፓርቲ አባል መሆኑ። የፓርቲ አባል ደግሞ በመሆኑ በመሆናቸው ብቻ ሰዎች ያለ ውድድር ሚሊዮነር ይሆናሉ። እንደውም በቅርብ የሰማሁት ነገር ምንድን ነው ማብቃት የሚባል ነገር አለ ገና ፍሬሽ ግራጁዌት ያደረገ ዩኒቨርሲቲ ተማሪ ሊንኮች ሰዎች ስላሉት ብቻ ሁለት ሚሊዮን ብር ተሰጥቶት በነፃ የአዲስ አበባ መሬት እየተቆረሰ ተሰጥቶት በአንድ ሌሊት ሀብታም የሚሆንበት ይሄን አይነት ባለ ሀብት ምንም አገር ሊያለማ አይችልም። ያንን እኮ ማንም ሊሰራ አይችልም። የሚፈጥሩ ሰዎችን ነው ማበረታታት የነበረበት መንግስት እና ዘላቂ ልማትን ኢትዮጵያ ለማምጣት ወይንም ደግሞ ኢህአዴግ መንግስት ለማምጣት የሰራው ስራ የለም። አሁንም ቢሆን ኢትዮጵያ ትራንዚሽን ላይ አይደለችም ብዬ ነው ማምና ገና ብዙ የሚቀረን ነገር አለ። እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱ። መሰናዷችን ይቀጥላል ከዋዜማ ለስ ሰባት ዓመት ውስጥ ልማት መጥቷል ወይ ማለት ከምርጫ ዘጠና ሰባት በኋላ ማለት ነው። ከልማት ውስጥ ምን ያህል ስትራክቸራል ትራንስፎርሜሽን መጥቷል አልከው ነው እንግዲህ፣ ስለሺ እስካሁን ምላሽ የሰጠ እኔ እዛ ላይ የእኔን አስተያየት ለመስጠት ፈልጌ ነው። ፈታ አድርገን ማየት ይገባናል። ምክንያቱም ቅድም ስለሺ እንዳለው የትኛው የኢኮኖሚ ዘርፍ ላይ ኢትዮጵያ ምን አይነት እርምጃ አሳየች ብሎ ዘርዝሮ ማየት ግድ ይላል። ምክንያቱም መጣ አለመጣ የሚለው አይነት ውሳኔ በደምሳሳው እንዳንሄድ ማለት ነው ቅድም መሰረተ ልማት በተባሉት በተለይ በመንገድ በሀይል አቅርቦት፣ የኤሌክትሪክ ሀይል አቅርቦት ማለት ነው በገጠር ቴሌኮሙኒኬሽን መስመሮች ዝርጋታ እና ደግሞ በሰርቪስ ኢንዱስትሪው በከተሞች ዙሪያ በተለይ በሆቴሎች ግንባታ ኢትዮጵያ ከትንሽ መሰረት ስለተነሳች ኢኮኖሚስቶቹ ሎወር ቤዝ ይሉታል። ከትንሽ የኢኮኖሚ ቤዝ ስለተነሳች እመርታዎች ታይተዋል። ለምሳሌ ደርግ ከመውደቁ በፊት የነበራት ኢትዮጵያ በየእለቱ የምታወጣው የኤሌክትሪክ ኃይል ሜጋዋት ስመነዘር እና አሁን ያለው አንድ አይደለም። ምክንያቱም አዳዲስ የተሰሩ የሀይል ማመንጫዎች አሉ። ጊቤን ብትወስድ ግልገል ጊቤ አንድ ሁለት ሶስት ገብተዋል። ጢስ አባይ ሌላ ሁለት ስቴሽኖች ተጨምሮለታል። ተከዜ ላይ የተጨመረ አለ። አሁን ደግሞ እንግዲህ አባይ የመጣ ነው። እነዚህ የኢትዮጵያን የኤሌክትሪክ ምርት ጨምረዋል። እንግዲህ ይሄ ለጎረቤት እስኪሸጥ ድረስ ይበቃል ላይበቃ የሚለውን ነገር እንቶ ምክንያቱም ከተማ ውስጥ ኤሌክትሪክ የማይገኝበትና ሰው በወረፋ በየአመቱ የሚጠብቅበትን ሁኔታ አንዳንዳችን እናውቀዋለን። ግን ከድሮ አመት ጋር ሲተያይ ጨምሯል፣ በእነዚህ ኤሪያዎች ላይ ልማት መቷል። ነገር ግን እነዚህ የመጡት የተመዘገቡት ለውጦች ስትራክቸራል ትራንስፎርሜሽን መጥቷል፣ መሰረታዊ የኢኮኖሚ ለውጥ መጥቷል ለማለት ያዳርሱናል ወይ? ካልቅ አያዳርሱንም ላለ ምክንያቱም ላይ ቅድም ትምህርትን ጠቅሷል ስለሺ በአዲሱ በዚህ በዘመናዊው ሉላዊ ኢኮኖሚ ዓለም እየጠበበች ባለችበት ሁኔታ ቁሳቁስ፣ የአገልግሎት ምርት ወይም ጉድስ የሚሉት አገልግሎት በዓለም ዙሪያ የሚመረትበት የሚሰበሰብበት እና የሚሸጥበት ስርዓት ላይ ነው ያለ። በእንደዚህ አይነት ሉላዊ በሆነ የኢኮኖሚ መዋቅር ውስጥ ለእያንዳንዱ ሀገር የጀርባ አጥንት የሆነ ካፒታል አይነት ወይም የሀብት አይነት ፈረንጆቹ ሂዩማን ካፒታል የሚሉት ወይም የአእምሮ ሀብት ማለት ነው። በተለያዩ ሙያዎች ላይ እየሰለጠነ በተለይ በሳይንስ፣ በቴክኖሎጂ፣ በኢንጂነሪንግ እና በማት ላይ ያተኮረ አዳዲስ አገልግሎት አይነቶችን የሚፈበረክ አገልግሎት ቁሶችን የሚመሰርት የሚፈበርቅ ኢኮኖሚ ቤዝ ሲኖርህ ነው አንድ ሀገር አደገ የሚባል። የማደግ እና ያለማደግ መለኪያው በጣም ትልቁ መሳሪያ ሆን ትምህርት ሆነ። በዚህ በትምህርት ኢትዮጵያ ውስጥ ምንድን ነው የሆነው ብትል፣ እንዲያውም ከነበራት ለወር ቤዝ እንዲወርድ ነው የተደረገው። የኢትዮጵያ የትምህርት ሴክተር ከታች ከአንደኛ ደረጃ ትምህርት ጀምሮ ቀጥሎ በሁለተኛ ደረጃ መጣና አስራ ሁለተኛ ክፍል ላይ ልጆች ተምረው የሚሄዱበትን የፊልድ አይነት መርጠው ለሁለተኛ ደረጃ መልቀቂያ ፈተና የሚዘጋጁበት ስርዓት ፈርሶ አስረኛ ክፍል ላይ ተማሪዎች ፈተና ይውሰዱ ተብሎ ከዛ በኋላ ግማሹን ወደ ዩኒቨርሲቲ ማዘጋጃ ፕሪፓራቶሪ ወደሚሉት ስርዓት አስገብቶ የቀረውን ደግሞ ወደ ሙያ ስልጠና እናመጣለን ተብሎ፣ በአንድ ወቅት እኔ ዩኒቨርሲቲ አስተማሪ ሆኜ በዚህ በፕሪፓራቶሪ የመጡትና በቀድሞ የደርግ ስርዓት አስራት ያክል ጨርሰው የመጡት ተማሪዎች መጠው የነበረው የአቅም ልዩነት አስደንጋጭ ነው። በዚህ በፕሪፓራቶሪ የመጡት ልጆች የመጀመሪያውን ዓመት የዩኒቨርሲቲ ትምህርት አብዛኛዎቹ ስለወደቁ ሚኒስትሯ ደብዳቤ መጻፍ ነበረባቸው፣ ለተማሪዎቹ አሳልፏቸው፣ ዝም ብላችሁ እንዲያልፉ አድርጓቸው ተብሎ ማለት ነው። መሰረቱ ተናግቶ ስማቸውን በስርዓት አስተካክለው መጽሐፍ የማይችሉ ወጣቶች ዩኒቨርሲቲ ለመማር መጥተው ምን እንደምናስተምራቸው ግራ ገብቶን ጭንቀት የተፈጠረበት ጊዜ ቀጥሎ፣ የከፍተኛ ትምህርት ተቋማት ጋር ተመጣ። የህብረተሰብ ሳይንስ፣ የፍልስፍና፣ የኢኮኖሚክስ ትምህርት አያስፈልግም፣ ሰባ ሰላሳ ነው ተብሎ የከፍተኛ ትምህርት አደጋ ላይ ወደቅ። ከዛ አልፎ ካድሬ መልምሉ፣ ካድሬ ለድህረ ምረቃ አስገቡ እየተባለ ተማሪዎች የፓርቲ አባል ካልሆን ስራ አታገኝም እየተባሉ በፖለቲካ አባል እንዲሆኑ የሚመለመሉበትና መንግስት የሚያስፈራራበት ዘመን መጣ። ስለዚህ እውቀት ሳይሆን መረዳት ሳይሆን ሜሪት ሳይሆን ካድሬነት የስራ እድል በር ሆነ። ይሄ ሁሉ ታሪክ የተፈጠረው ክቡር ጠቅላይ ሚኒስትር መለስ ዜና ኢትዮጵያን በሚመሩበት ጊዜ ነበር። ስለዚህ ኢትዮጵያ ለማች ስንል ምን ሆነ? ሰው ወጣቷ፣ በዓለም ደረጃ ያወቀ የበቃ የሚወዳደር አዲስ ሀሳብ የሚያመነጭ አዲስ ፓተንት ኢንቨንት የሚያደርግ ህዝብ ነው ያላት ኢትዮጵያ ወይስ ወረቀት ዲፕሎማ የታደላቸው እና አቤታዊ ዲሞክራሲን ብቻ የሚሰብኩ በሙያ በጣም ዝቅ ያሉ ሰዎችን ያመረተቸው ይሄንን የትምህርት ዘርፍ ብቻ በመውሰድ የኢትዮጵያ ኢኮኖሚ ስትራክቸራል ትራንስፎርሜሽን እንዳላመጣ አብይ አብይ አብይ የሆነ ምሳሌ አድርገህ ልትወስደው ትችላለህ። ስለዚህ ይሄ ባለበት ሁኔታ ኢትዮጵያ ሁለት ነገር በሌላት ሁኔታ አንደኛ ሂውመን ካፒታል የሌለው በጣም ዝቅተኛ ሆነ የተማረው ሰው ከሀገር የሚፈልሰውን ትተሆ ነው ሐኪሙን አውሮፕላን አብራሪውን፣ ኢኮኖሚስቱን፣ መሀንዲሱን ሀገር እየጣለ በገፍ የሚወጣውን ድሮ የነበረውን የእውቀት ቤዝ ወደ ጎን አርገንትታል። ሁለተኛ ምን አይነት ኮምፒቲቲቭ አድቫንቴጅ አለን? ዛሬ በዓለም ደረጃ ኢትዮጵያ ምን አይነት የኢኮኖሚ ኮምፒቲቲቭ አድቫንቴጅ አለን? ትን ምንም ከይርጋ ጨፌ ከዲላ ለቅመን የምናመጣውን ቡና ከሀረር ቆላ መንደሮች የምንሸጠውን ጫት ይዘን ነው። አሁን እጣን፣ የከብት ቆዳ ይዘን ነው ዓለም ላይ ያለን። ስለዚህ ይሄ የሚወራው ስትራክቸራል ትራንስፎርሜሽን የት ነው? እስቲ እኔውና እንመስክር ካለ አርገው። በጣም ጥሩ ነጥብ ነው ያነሳው ደረሰ። ወደ ስለሺ ይመለሳሉ። መንግስት መር የኢኮኖሚ አሰራር በተለየ መንግስት ፊት አውራሪነት ፈጽሞ አያዋጣም ወይም ደግሞ ወደዛ ወደሚባለው ዘላቂ ልማት አያደርሰንም ብለህ ታምናለህ? ስለ እኔ ኢትዮጵያን ምናልባት እንግዲህ የሄድንበት መንገድ እንደሚያመላክተው አያዋጣትም ብዬ ነው መወስድ ለአንዳንድ ሀገሮች ሊሰራ ይችላል ለአንዳንድ ሀገሮች አይሰራም እንደታየው መንግስታት እኛንን የልማት ፊት አውራሪ ብለው የተወሰኑ ሀገሮች ውስጥ ተነስተው ሰክሲድ አድርገዋል የተወሰኑ ሀገሮች ውስጥ ደግሞ ፌል አድርጓል ሰክሲድ ያደረጉ ሀገሮችን ክሎዝሊ ስታይ የምታያቸው ነገሮች አሉ እዛ ሀገር ላይ የፖለቲካ ነጻነት እንኳን ባይኖር የፖለቲካ የኢኮኖሚ ነጻነት እንዲኖር እርግጠኛ ሆነዋል። ሰዎች ሀብት የማፍራት መብታቸው እንዲከበር ፌር የሆነ የጨዋታ ህግ፣ የንግድ ህግ እንዲወጣ መስራት አቅሙ ያለው ገንዘቡ ያለው ሰው ሁሉ በልማት ውስጥ እንዲሳተፍና እራሱን በመጥቀም ሂደት ሌሎችን እንዲጠቅም አገርን እንዲጠቅም ሁኔታዎችን ያመቻቹበት ሁኔታ ነው ያለ። ለዚህ ጥሩ ምሳሌዎች እንግዲህ ኤዥያን ታይገርስ ኤዥያን ታይገርስ ትልቋን ቻይና መውሰድ ይቻላል። እነ ኮሪያን መውሰድ ይቻላል። መንግስት መር ልማት ነው ያመጣ። ኢኮኖሚውን ስትመረምርም ደግሞ ኢኮኖሚው ሊበራል ነው አት ሴም ታይም ይህ ለዚህ መሰረት የሚሆነውን ደግሞ የመሰረተ ልማት ስራ በዋነኛነት ትምህርት፣ ከትምህርት ባሻገር ሌሎች ነገሮችን መንገዶች መንገድን ያመቻቹበት ሁኔታ ነው ያለ። ኢትዮጵያ እንግዲህ የማይናገረውን መንገድ፣ የኃይል አቅርቦት እና ቴሌኮሙኒኬሽንን በተመለከተ እንዳልኩ የተወሰኑ ስራዎች ሰርታለች። መጥፎ አይደለም። ይሄ ክሬዲት የሚሰጠው ነው። ብቻውን ግን የትም አይደርስም። ደረሰ ጥሩ አናላይዝ አድርጎታል። የትምህርት ሴክተሩ በሌሎችም አንዳንድ መሰረታዊ የሚባሉ አሰራር ለውጦችን መምጣት አለባቸው። ከሰርቪስ ማንሳት ሰዎች በሌጋል ሲስተሙ ኮንፊደንስ ሊኖራቸው ይገባል። ዛሬ አገኙት ነገር ነገ እንደማያጡ ሰርተ ያገኙት ነገር አደ ሴም ታይም ደግሞ ሁሉንም ደግሞ ሊያስተናግድ የሚችል በተለይ ገንዘብ ያለውን ሰው ሰርቶ ለሌሎች የስራ እድል እንዲፈጥር የሚጠራ መንግስት መሆን አለበት። ልማታዊ መንግስት ይህንን ስትጠይቀኝ ኢትዮጵያ እነዚህ ነገሮች የሏት። መንግስት ለብቻው ሊያደርግ የሚችላቸውን የተወሰኑ ነገሮች አደረገ ግን ህዝብ ሊያደርግ የሚችለውን ነገር፣ ባለሀብቱ ሊያደርግ የሚችለውን ነገር ሊፈቅድ የሚችል መንግስት አይደለም። በተፈጥሮ የስልጣን መሰረቱ መንግስት እንደምናውቀው ነው። የኢትዮጵያ መንግስት ልማት አይደለም፣ እውነት ለመናገር ልማት ጠመንጃ ስላለው ነው። እዛ ይቆ ልማታዊ መንግስት ያላቸው ሀገሮች ግን ለሀገራቸው ሀገሮች ልማታዊ መንግስት ያላቸው ሀገሮችን ዲያስፖራ ክሎዝሊ ስታይ እኔ ጥሩ እድል ነበረኝ፣ አብሮ የመማርም አብሮ የመስራት። በሀገራቸው መንግስት ዴሞክራሲያዊ አለመሆን ጥያቄ የላቸውም፣ ይስማማል። ግን ሀገራቸው መንግስት ልማታዊ እንደሆነ ውጤት እያስመዘገበ እንዳለ ዛሬ ያሉ ትልቅ ደረጃ ላይ የደረሱትን አገሮች ሊደርሱባቸው እንደሚችሉ ራይት ዳይሬክሽን ላይ እንዳሉ ኮንፊደንስ አላቸው። የኢትዮጵያ ዲያስፖራ በሽተኛ ስለሆነ አይደለም፣ ዘረኛም ስለሆነ አይደለም። የኢትዮጵያን መንግስት ኩስችን የሚያደርገው አገር ቤትም ያለው እኮ ስለሚፈራ ነው። ስች ገና ሳናድግ እኮ የሙስናው ሌቭል ጥግ ደርሷል። ሶርሳቸው የማይታወቁ ባለሀብቶች ናቸው። ኢትዮጵያን በአሁኑ ሰዓት ባለሀብት ተብለው የሚገለጡት በአንድ ሌሊት፣ ትናንት ምንም ሲሰራ የማታውቀው ሰው ዛሬ ሚሊየነር ሆኖ ይገለጣል። የኢትዮጵያ ባለሀብቶች እኮ የኢትዮጵያ ጀኔራሎች አይደሉ እንዴ? ኢህአዴግ መቼም ለሰው ስም ማውጣት ሚክሳ ነው የለም እንጂ፣ ሬንት ሲከር ማለት እንዲህ አይነቱ ነው። የገንዘቡንም ሶርስ አናውቅም። የሰራውም ነገር ይጥቀም አይጥቀም ሙያው ያ ስላልሆነ አያውቀው፣ ሌሎች ሲያደርጉ ያየውን ያደርግ ተሰርቆም ፕሮፐርሊ ኢንቨስት የሚደረግ አይደለም። እነሱን እየቆጠርን ነው እንግዲህ ህንፃ ጨመረ ምን፣ ይሄ ደግሞ የትም በደሃ ሀገር በተለይ የትም አያደርስ ያለን ሪሶርስ ውስን፣ እሱ ላይ መጨመር ካልቻልን ተሰርቆ ፎቅ ተገንብቶ ያንን አከራይቶ ሊኖር የሚያስብ ባለ ሀብት ዘላቂ ልማት በማምጣት ሂደት ዋነኛ የልማት ተዋና ይሆናል ብሎ ማሰብ ዘበት ነው። ከባለ ሀብቶቹ እኮ ኔቸር ባክግራውንድ አምኖት ካውንቲንግ እኔ ዘር እየቆጠርኩ አይደለም፣ ብቃት የስራ ታሪክ ስታይ እንደ ኢትዮጵያ ውስጥ ሲሰሩ የነበሩ ሰዎች ዛሬ ኮ ኢትዮጵያ ውስጥ ለልማት የሚመች ሁኔታ ተፈጥሮ ቢሆን ኖሮ ሁሉም ላይሆኑ ይችላሉ። ይችላል ቢያንስ ከፍተኛ ቁጤ ያለው ከዚህ ቀደም በስራ የምናውቃቸው ሰዎች ሲያድጉ፣ ሲበዙ ማየት ነበረበት። ይሄ ናቹራል ልማት በሚከናወንባቸው የትም አገሮች ልታየው የሚገባ ነገር። ዛሬ እንደ ማሽሮም እየፈሉ ያሉት አዳዲስ ባላ መገመት እንችላለን። እርግጠኛ ሆነን መናገር ባንችል እዚህ አገር ውስጥ ማሽሮም እያደረጉ ያሉ ባለሀብቶችን የገንዘብ ሰርተው አይደለም የሚያክ ስርቆቱ አይደለም አሳሳቢና ዲስ አር ኖ ራይት ፒፕል አገርን ለማሳደግ ስለተገኘ ነው። በቃ እና ልልህ የምፈልገው ነገር ምንድን ነው? ኢትዮጵያ ልማታዊ መንግስትን ራሱ ለመፍጠር እድሉ ሚስ አርጋለች ባይ ትልቅ ነጥብ ነው። ኢህአዴግ ሚስ አድርጎታል ስሙን ነው የሚፈልገው። ሌላው ዲሞክራሲያዊ ያልሆኑ መንግስታት ልማታዊ ሆነው ተገልጠው ዛሬ አለም በሚገባ ኢኮኖሚያቸው እያደገ እንዳለ የሚመሰክሩላቸው ሀገሮች በዚህ ሁኔታ ሊቀጥሉ የሚችሉት ለጥቂት ጊዜ ነው። እነሱም ያቁታል። ይሄን እኔ በዚህ አስተሳሰብ የማምን ነኝ። ብዙ ሊዲንግ ኢኮኖሚስትስ ስለ ልማት ያጠኑ ኢኮኖሚስት ብዙ ነገር ብለዋል፣ ጽፈዋል። ከሞላ ጎደል ይሄ ደግሞ ገዢ ሀሳብ ነው። ኢንስቲትዩሽንስ ካልተቀየሩ፣ ኢንስቲትዩሽንስ ጤናማ ሆነው ማለት እንደ ኦርጋኒዝም እያደጉ ኢቮልቭ እያደረጉ ካልሄዱ፣ አደ እንደወሰደ ደግሞ የኢኮኖሚ ሊበራሊዝም የፖለቲካ ሊበራሊዝምን ማምጣቱ አይቀርም። ቻይና ዳት ዌይ ካልሄደች እድገቷ ሰምዌር ይቆማል። እነ ኮሪያ በጊዜ ነቅተዋል። በልማት የተወሰነ ድረስ ከሄዱ በኋላ ዲሞክራሲያዊ የራሳቸውን የማድረግ ነገር የተከተሉበት ሁኔታ ነው። እንግዲህ በቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ዙሪያ በተከታታይ ስናስደምጣችሁ የነበረውን መሰናዶ በዚሁ ቋጭተናል። እስካሁን አብሬያችሁ የነበርኩት የፕሮግራሙ አዘጋጅ አርጋው አሸኔ። የሚኖሯችሁን ማናቸውንም አስተያየቶች በኢሜይል አድራሻችን ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ብላችሁ ልትጽፉልን ትችላላችሁ። እንደዚሁም ደግሞ በማህበራዊ ገጾቻችን በፌስቡክ እና በትዊተር አካውንት ዋዜማ ራዲዮ ብላችሁ ፈልጉን፣ ታገኙናላችሁ። ሳምንት ሌሎች አዳዲስ ጥንቅሮችን ይዘንላችሁ እንጠብቃችኋለን። እስከዛው ጤና ይስጥልኝ።